ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድረጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው የጋቢና ጉዟችን በኢትዮጵያ አዲሱ የዩናይትድ ስቴትስ አምባሳደር ማይክል ሬይመር የዲሞክራሲ ስርዓት ግንባታ ዙሪያ ላይ ማብራሪያ ይሰጡናል። Since I arrived in Ethiopia about six weeks ago, I've had many people, including many Ethiopians tell me I've Uh, for Ethiopia, and given Ethiopia's history, uh, I imagine it's had a lot of interesting times, but I, I do agree that this is, this is one of those times.. <laughs> በተለይም በኦሮሚያና በሶማሌ ድንበር የተከሰተው አለመረጋጋትና በጠበቅ ባለፉት በርካታ ሳምንታት ደግሞ በተለያዩ ቦታዎች የተከሰተው ያሳስበናል። በኢትዮጵያ የሀገር ውስጥ ፖለቲካ ደግሞ ህወሓት ራሱን እየከመከመ ነው። ለውጥ ይመጣል ተብሎናል። ምን አይነት ለውጥ ነው? ችግር አለብህ የተባለው አመራር ሪኮንሲል አድርጎ ዲፈረንሶችን ነው እየወጣ ያለ ወይስ አንዱ አንዱን አጥቅቶ አሸናፊ ቡድን ነው ለውጥ ይዤ እየመጣሁ ነው እያለን ያለው? የባለሙያዎችን ትንተና አካተናል። የዛሬ የጋቢና እንግዶቻችን ደግሞ ቀልደኞቹ ደረጃ ህሌና፣ መስከረም በቀለ ይሆናሉ። ባለፈው እሁድ እዚህ ዋሽንግተን ዲሲ ስራቸውን አቅርበዋል። አሜሪካን አብረው ለመኖር ለመዞር ነው ያቀዱት። እኛ ኮሚኒቲ ሰራስ ላይ ኖታ ፖለቲካ መቆጠብ አለብን። ስድቦችን ፕሮፋኒቲዎችን መጠቀም ከለብን። በሃይማኖት መቀለድ አንችልም። ብዙ ነገሮች ታግደን ነው የምንቀርበው በፌስቡክ አት ቪኦኤ አማሐሪክ ላይ አስተያየቶቻችሁን ከአሁን ጀምሮ መቀበል ጀምረናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ሰላሳ ሰባት ዓመታት ስልጣን ላይ የኖሩት የዚምባብዌ መሪ ሮበርት ሙጋቤ ስልጣናቸውን መልቀቃቸውን ተከትሎ ኤመርሰን ሟንጋንጓ ተነገ ወዲያ አርብ አዲሱ ፕሬዚዳንት ሆነው ቃለ መሐላ እንደሚፈጽሙ የሀገሪቱ ፓርላማ አስታወቀ። ፓርላማው ይህን ዛሬ ያስታወቀው ሙጋቤ ካባረሯቸው በኋላ ብድግ ብለው አገር ጥለው ኮብልለው የሰነበቱት ምናንጓንጓ ተመልሰው ይገባሉ ተብለው እየተጠበቁ ባለበት በአሁኑ ወቅት ነው። ሮበርት ሙጋቤ ስልጣናቸውን በመልቀቃቸው ሕዝቡ እኩለሌሊት እስከ ኩለሌሊት ድረስ ደስታውን ሲገልጽ አድሯል። ዋና ከተማዋ ሀራሬ ኗሪዎች ጎዳና ላይ ወጥተው ሀገራቸው ያላትን ተስፋ ገልጸዋል። በሌላ ወገን በተባበሩት መንግስታት ድርጅት የተመራ የሶሪያ አዲስ የሰላም ድርድር በቀጣዩ ሳምንት ሊጀመር እቅድ ተይዟል። ባለፈው ወቅት ዛሬ ረቡዕ በአሁኑ ወቅት ዛሬ ረቡዕ ተቃዋሚ መሪዎቹ ጠንከር ያለ የአንድነት አቋም ይዘው ለመቅረብ ሳውዲ አረቢያ ውስጥ ተሰባስበው እየመከሩ ናቸው። በሶሪያው ግጭት ዙሪያ ከበድ ከበድ ያለ ተሰሚነት ያላቸው በርካታ ሌሎች ሀገሮች ደግሞ ሩሲያ ውስጥ የራሳቸውን ምክክር ይዘዋል። በስተ መጨረሻም የዩናይትድ ስቴትስ የጦር ኃይል ሶማሊያ ውስጥ በአብራሪ አልባ አውሮፕላን ድሮን ባካሄደው ጥቃት ከአንድ መቶ በላይ የአልሸባብ ታጣቂዎችን መግደሉን የዩናይትድ ስቴትስ የአፍሪካ እዝ አስታወቀ። ትናንት ማክሰኞ የተካሄደው ጥቃት ከሶማሊያ ዋና ከተማ ሞቃዲሾ 200 ኪሎ ሜትር ርቀት ላይ በሚገኘው ቤይ ክፍለ ሀገር የአልሸባብ ተዋጊ ማሰልጠኛ ካምፕ መደብደቡን የእዙ ባለሥልጣናት ለአሜሪካ ድምፅ ሬዲዮ ገልጸዋል። አድማጮች ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ቀደም ሲል በኦሮሚያና ሶማሌ ክልሎች ድንበር ባለፈው ሳምንት ደግሞ በተለያዩ ቦታዎች የተከሰተው ብጥብጥና ሁከት እንደሚያሳስባቸው በኢትዮጵያ የዩናይትድ ስቴትስ አምባሳደር ገለጹ። በዚሁ ወቅታዊ ጉዳይ ላይም ከሀገሪቱ ባለስልጣናት ጋር እየተነጋገሩ እንደሆነ አዲሱ የዩናይትድ ስቴትስ አምባሳደር ማይክል ሬመር በአዲስ አበባ ባደረጉት የመጀመሪያ ቃለ ምልልስ ጠቁመዋል። የኢትዮጵያ ባለስልጣናት የጸረ ሽብር ህጉን እየተጠቀሙ ያሉበት ሁኔታ ዩናይትድ ስቴትስን እንደሚያሳስባት፣ ይበልጡኑ ሀሳባቸውን በሰላማዊ መንገድ በመግለጻቸው የታሰሩ ሰዎች ጉዳይም በደንብ መታየት እንዳለበት አምባሳደሩ አስታውቀዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል። አምባሳደር ማይክል ሬይነር ሃፒ ታንክስጊቪንግ። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር ወደ አዲስ አበባ ከመጡና ስራቸውን ከጀመሩ በኋላ የሰጡት የመጀመሪያ ቃለ መጠይቅ። አምባሳደሩ በዚህ ቃለመጠይቅ በልዩ ልዩ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል፣ የሀገራቸውን አቋም አንጸባርቀዋል። ቀደም ሲል በኦሮሚያና በሶማሌ ድንበር የተጀመሩና ከሌሎችም አካባቢዎች የተደመጡ ግጭቶች ያሳስቡናል ብለዋል አምባሳደሩ። Uh, for Ethiopia and given Ethiopia's history uh, I imagine it's had a lot of interesting times but I, I do agree that this is this is one of those times. <laughs> ባለፉት በርካታ ሳምንታት ደግሞ በተለያዩ ቦታዎች የተከሰተው ያሳስበናል። ፖለቲካዊ ሀሳብን በሰላማዊ መንገድ የመግለጽን ሀሳብ በእጅጉ እናራምዳለን። ያ ደግሞ ሰላማዊ የሆኑ የተቃውሞ ሰልፎችን መካሄድ፣ መንግሥትም ሰላማዊ የሆኑ ሰልፎች እንዲካሄዱ የመፍቀዱን ሁኔታ ያካትታል። እናም ሁለቱም ወገኖች ያንን ማድረጋቸውን እንዲቀጥሉ እናበረታታለን። And where that path is deviated from when there is, is unrest or violence, that's a sign that something has gone wrong. And we... <laughs> ፖለቲካዊ አመለካከትን በሰላማዊ መንገድ ወደ መግለጽ መርህ እንዲመለሱ እንጠይቃለን ነው ያሉት። ይህንኑ ወቅታዊ ጉዳይ በተመለከተ ከሀገሪቱ ባለስልጣናት ጋር እየተነጋገሩ እንደሆነም አምባሳደሩ ገልጸዋል። ስራዬ ፖለቲካዊ ሁኔታውንና አጋርነታችንን በተመለከተ ከባለስልጣናቱ ጋር መወያየት ነው። ይህ ደግሞ በየቀኑ የማደርገው ነው። ያንንም እቀጥላለው ነው ያሉት። በጸረ ሽብር ዘመቻ የዩናይትድ ስቴትስ አጋር የሆነው የኢትዮጵያ መንግስት የጸረ ሽብር ህጉን የሚተገብርበት መንገድ በተለያዩ አካላት ትችት ሲቀርብበት ቆይቷል። ዓለም አቀፍ የሰብአዊ መብት ተቋማትና የፖለቲካ መሪዎችም ህጉን ተቃውሞን ለማፈንና ነጻ ሀሳብን ለመገደብ እየተጠቀመበት ነው ሲሉ የኢትዮጵያን መንግስት ይተቻሉ። አምባሳደር ማይክል ሬይነርም ይህንኑ ሀሳብ አንጸባርቀዋል። ሲ ሮ uh, that fight. Uh, at the same time, uh, we think it's very important to distinguish between terrorism uh, and, and political activism and political expression. እነዚህን ሀሳቦች በደንብ እንጋራለን። ጸረ ሽብር ትግልና ይህንን ትግል የሚደግፍ ህግ ተገቢ ሚና እንዳላቸው ይታየናል። በተመሳሳይም በሽብርተኝነትና በፖለቲካ አቀንቃኝነት ወይም ፖለቲካዊ ሀሳብን በመግለጽ መካከል ልዩነት ማበጀት በጣም ጠቃሚ ይመስለናል። በሰላማዊና ገንቢ በሆነ መንገድ ራሳቸውን የሚገልጹ ሰዎች አሸባሪዎች እንዳልሆኑ በእጅጉ ይሰማናል። እናም የጸረ ሽብር ህጉ ሊመለከታቸው አይገባም። ይበልጡኑ ፖለቲካዊ መብቶቻቸውን በመጠቀም ሰላማዊ በሆነ መንገድ ሀሳባቸውን ከመግለጻቸው ጋር በተያያዘ የታሰሩና በስር ላይ የሚገኙ ሰዎችን በተመለከተም የነዚህ ሰዎች ጉዳይ በደንብ መታየት ያለበት ይመስለኛል። የኢትዮጵያ መንግስትም የጸረ ሽብር ህጉን ፖለቲካዊ እንቅስቃሴዎችን ለማቀዝቀዝ በሚመስል ሁኔታ የመጠቀሙን ችግር እንዲያጤ ነው በይፋና በግል ግንኙነቶቻችን እናበረታታለን ነው ያሉት። ዩናይትድ ስቴትስ ከኢትዮጵያ መንግስት ጋር ያላት ግንኙነት ዋነኛ መሰላል የጸረ ሽብር ትብብሩ መሆኑን የሚገልጹ ወገኖች ሌሎች ጉዳዮች ግን ችላ መባላቸውን ይተቻሉ። በዚህ የጸረ ሽብር ትብብር አማካኝነት ብሔራዊ የጸጥታ ጥቅሟን ለማስጠበቅ የምትሰራው ዩናይትድ ስቴትስ በኢትዮጵያ ያሉ የሰብአዊ መብት ጉዳዮችን ችላ ማለቷንም ይጠቅሳሉ። ይህንን እንዴት እንደሚመለከቱት የጠየቅኳቸው አምባሳደሩ ተከታዩን መልሰዋል። ለእኛ ለመሻሻል የሚረዱ በርካታ መንገዶችን እናያለን። ለአጋርነት የሚረዱ በርካታ መስኮችን እንመለከታለን። በወዳጆች መካከል ለሚደረግ መልካምና ገንቢ ውይይት የሚሆኑ መንገዶችንም እንመለከታለን። እየገደበን እንደሆነ የሚሰማን የማይመስለኝ። ምንድን ነው ለመሻሻል እድል እንዳለ ስናይ ያንን መከተልና መስራት አለብን። ልዩነቶች ሲኖሩንም እነዚህን ልዩነቶች መለየትና የጋራ የሆነ ነገር መፈለግ አለብን። ነገር ግን በአንድ ነገር ላይ ስምምነት ከሌለን በሌላ ጉዳይ ላይ መሻሻል እንዲኖር አንሰራም ማለት አይደለም ነው ያሉት። በኢትዮጵያ በተቃዋሚዎችና በገዢው ኢህአዴግ መካከል እየተካሄደ ያለው ድርድር በተመረጡ ርዕሶች ላይ ቀጥሏል። የተቃዋሚዎች ስብስብ የሆነው መድረክና ሰማያዊ ፓርቲ ግን ድርድሩን እንዳቋረጡ ነው። ድርድሩንና የተያዘውን ጥረት በጎ ሲሉ የገለጹት አምባሳደሩ ይበልጥ አሳታፊ መሆን እንዳለበት ግን ተናግረዋል። ኢትዮጵያውያን ይህንን ጊዜ ለበጎ ሊጠቀሙበት እንደሚችሉ በማብራራት ን Uh, to look for the positive that can be brought from it, to look at ways that political space can be broadened, uh, to look at ways that peaceful uh, peaceful expression of political will can be exercised. berkata asojech ascheggarin na aschennak evleymigal tsut enda hounyal legzi malikamagat anim mano. An namsojech yahounun hidet liggen yem michloun aun tayonager kamafalga ans የፖለቲካ ምህዳሩ ሊሰፋ የሚችልባቸውን መንገዶች ለማየት የፖለቲካ ሐሳብን በሰላማዊ መንገድ መግለጽ ተግባራዊ የሚደረግባቸውን መንገዶች ለማየትም ያስችላል። ይህ ኢትዮጵያ በቀጣዮቹ ጊዜያት የበለጠ ጠንክራ እንድትወጣ ታላቅ አጋጣሚ ነው ነው ያሉት። በቃለምልልሱ በኢኮኖሚና ልማት ትብብር፣ በሰብአዊ እርዳታ እንደዚሁም በሌሎች ርዕሶች ላይ የተነሱ ነጥቦችን በቀጣይ ዘገባ እመለስባቸዋለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ብላሻንጉል ዘገቢና ዘገቢና ብላሻንጉል እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ዝግጅታችን ይቀጥላል። የሕዝባዊ ወያኔ ሀርነት ትግራይ ማዕከላዊ ኮሚቴ ላለፉት ሶስት ሳምንታት ስለ ስትራቴጂያዊ አመራር፣ ስለ ፖለቲካ ሁኔታዎች፣ ስለመላ የልማት ትራንስፎርሜሽን ዲሞክራሲያዊ ስርዓትን ስለማነጽ ያሉትን ሁኔታዎች ጥልቀት ባለው መንገድ በመገምገም መሰረታዊ ድክመቶች ያላቸውን መርምረዋል፣ የሚል መግለጫ ባለፈው አርባ አውጥቷል። ድክመቶች ያላቸውንም በዝርዝር ይፋ ካደረገ በኋላ ሂስና ግለ ሂስ ማካሄድም እንደሚቀጥል አስታውቋል። ስለተዘረዘሩት ድክመቶች ስለተባሉት ነጥቦችን እንዲወያዩ አቶ ማሀሪ ዮሐንስና አቶ ጌታቸው አረጋዊን ትላንትናው ዕለት ጋብዘና አነጋግረን ነበር። ሁለተኛው ክፍል ዛሬ ይቀጥላል። አዳንሽ ፍሳዬ ናት ያነጋገረቻቸው። ጌታቸው አረጋው ይባላለሁ። ትግርኛ የሚዘጋጅ አንድ የውራይና የሚባል መጽሄት ማኔጂንግ ዳይሬክተር ነው። አቶ መሐሪ ዮሀንስ ሀሪ ዮሀንስ ይባላለሁ። በመሀል ዩኒቨርሲቲ የፖለቲካል ሳይንስና ስትራቴጂክ ጥናቶች መምህር ነኝ። የውይይታችን ርእስ የሚሆነው ህወሀት ለሶስት ሳምንታት ያህል ግምገማ ላይ እንደቆየ ተናግሯል። መግለጫ ወጥቷል ባለፈው አርብ። በግምገማው መሰረት አንዳንድ የደረሰባቸው ነጥቦች አሉ መጀመሪያ ላንበባቸውና አንድ በአንድ እንወያይባቸዋለን። በግምገማው መሰረት የስትራቴጂያዊ አመራር ቦታ ያለው የህወሀት ማዕከላዊ ኮሚቴ በትግል ላይ የተመሰረተ አንድነት እንደሌለው፣ በመጠቃቃትና በመከላከል ላይ የተመሰረተ ግንኙነት እንደነበረው፣ ጥልቅ የሆነ ጸረ ዲሞክራሲ አመለካከትና ተግባራት እንዳሉበት፣ የአዲሱ ወጣት ትውልድንና የምሁራንን አቅም ማነጽ ማሰለፍና መጠቀም ላይ መሰረታዊ ጉድለት እንዳለበት እንዲሁም የትግል አጋሮቹ ከሆኑት ድርጅቶች ጋር ችግር እንዳለበት በጥሞና ገምግሟል ይላል። እና እንግዲህ እነዚህ አብይ ነጥቦች ይመስሉኛል። አንድ በአንድ እንነጋገርበትና መጀመሪያ ሁን በግምገማ መሰረት የስትራቴጂዊ አመራር ቦታ ያለው የህወሀት ማዕከላዊ ኮሚቴ በትግል ላይ የተመሰረተ አንድነት እንደሌለው በመጠቃቃትና በመከላከል ላይ የተመሰረተ ግንኙነት እንደነበረው ገምግመናል ይላል። እስቲ ይህን የው በመጀመሪያ በአቶ መሐሪ ዮሐንስ እንጀምር። እንግዲህ አመራሩ የአንድነት መንፈስ የአላማ አንድነት መሰረት ያደረገ ግንኙነት እንዲ የለው እንዲሁም ደግሞ መጠቃቃት ወይም ደግሞ መከላከል ወይም ደግሞ ጥቅምህን ለማስጠበቅ የሚደረግ ተጠያቂ እንዳይሆን እርስ በራሳቸው እየተከላከሉ የሚል አይነት መንፈሶች አሉ። ስትራቴጂክ አመራር እንዳልነበረን ገምግመናል ሲባል በአንድ ወቅት የተፈጠረ ክስተት ብቻ አይመስለኝም። የረጅም ጊዜ ውጤት ነው፣ በእኔ እይታ ማለት ነው። ይሄ ማለት እንግዲህ ድርጅት ውስጥ ወደዚህ አይነት የስትራቴጂክ አመራር እጦት እንዲደርስ ምን አይነት ብዙ ምን አይነት መንገድ ነው የተካሄደው ብለን ስንገመግም፣ ምናልባት ላለፉት አስራ ስድስት አስራ ሰባት አመታት ወይ አስራ አምስት አመታት የተከማቸ ችግር ነው ብለን ሚወስደው የምንችል ነው። ምናልባት ከየት ይጀምራል ካልን ድርጅቱ በአንድ ሰው የተንጠለጠለ የአንድ ሰው አመራር የበላይነት የተረጋገጠበት፣ ሌላው ደግሞ የአንድ ሰው የአንድ መሪ ፎሎወር ሆኖ የቆየበት ሁኔታ ነበረ። እስከ የቀድሞ ጠቅላይ ሚኒስትር ወይ ድርጅቱ ሊቀመንበር የነበሩት አቶ መለስ ከማለታቸው በፊት የነበረው ማለት ነው። ዘን አቶ መለስ ሲሞቱ አንድ ሰው ይመራ የነበረው ድርጅት ኦልሞስተ መሪ አልባ ሆኖ ቀረ እንደማለት አይነት አንድምታ ያለው ይመስለኛል። ከዛም ቀጥሎ ይሄ መጠቃቃት እና መከላከል እርስ በርስ መርህ መሰረት አድርጎ ከመታገል ይልቅ ቡድን ሰርቶ አንዱን አንዱን ተከባካይ ዘንድ በመሀሉ የድርጅት ዓላማ የህዝብ ጥያቄዎች እነዚህም ተኮላሽቶ የሚቀርበት እድል ነበረ የሚባለው፣ ለኔ እንኳን ይሄ አዲስ ነገር አይመስለኝም። ለረጅም ጊዜ የቆየ እንደ ካልቸር ይመስለኛል የትፌልፍ ውስጥ እና ረጅም የሆነ ባክግራውንድ ያለው ችግርም ይመስለኛል። ለውጥ ይመጣል ተብለናል። ምን አይነት ለውጥ ነው? ችግር አለብህ የተባለው አመራር ሪኮንሲል አድርገው ዲፈረንሶችን ነው እየወጣ ያለው ወይስ አንዱ አንዱን አጥቶ አሸናፊ ቡድን ነው ለውጥ ይዤ እየመጣሁ ነው እያለ ነው ያለው? ምናልባት ለውጡ ምን አይነት ለውጥ ይሆናል? ለምንድን ነው የሚጠቅመው ለውጡ? ለማን አላማ ነው በማን ለሚመጣው? በማንስ ማስኬድ ይቻላል? ይህንን ለመለወጥስ ድርጅቱ ምን አይነት አቅም አለው ወይ የሚለው ብዙ ጥያቄዎች ሊያስከትል ይችላል። እንዲህ ስትራቴጂካ አመራር ሲባል ምንድን ነው? ስትራቴጂክ የሆኑ ስህተቶች ተሰርተዋል። እነዚህ ስትራቴጂክ ስህተቶች በየጊዜው በኢትዮጵያ ፖለቲካ በትግራይም ብቻ ስናየው እንዲሁም ደግሞ በአፍሪካ ቀንድ በተለይ ትግራይ ከፖለቲካል ኢኮኖሚ ተወዳዳሪነትን የሚያወጣ በኤርትራ መንግስት ጋር ያለው የኖ ዋር ኖ ፒስ ፖሊሲ ትልቁ ስትራቴጂክ ሚስቴክ ይመስለኛል እና ይህንን ለመፍታት አስበህ ነው ወይ የስትራቴጂክ ሊደርሽፕ የለንም ብሎ እየገመገመ ያለው ድርጅቱ ወይስ ድርጅቱ ሁሉ ብቻ ከመሰረተ ስትራቴጂክ ሊደርሽፕ እጦት አለን እያለ ያለው። ያም ሆነ ይህ ግምገማዎቹ ትክክል ናቸው ነው ትክክለኛና መሬት ላይ ያሉ እውነታዎች የሚያንጠባርቁ ናቸው። ዲታይል ላይ ግን ስንገባ ገና በጥያቄ ምልክት የሚቆይ ይሆናሉ። አቶ ጌታቸው አረጋዊ፣ ያው ይሄ የመጀመሪያው ግምገማ የስትራቴጂክ አመራር ማነስ ከ የጋራ አላማ አለመኖር እና ፕሪንስፕል ሊሆነ ግንኙነት አለመኖር ምናምን ተያይዞ የሚታይ ነገር ነው። አሁን ህወሀት ሲገመግም እንደ ፖለቲካል ፓርቲ ከውዝ አለው ለህዝቡ የሚመራበት ስትራቴጂዎች፣ ፖሊሲዎች፣ አስተሳሰቦች አሉት የሀገሪቱ ጥያቄ ለመመለስ የተዘጋጁ ስትራቴጂዎች እና ፖሊሲዎች ናቸው ብሎ አምኖ ግን አሁን ያለው ስትራቴጂክ አመራር እነዚህ ፖሊሲዎችና ስትራቴጂዎች በደንብ አውቆ ኢንተርናላይዝ አድርጎ እና በሀገሪቱ በክልሉም የሚፈጠሩ አዳዲስ ሁኔታዎች እየተከታተለ በደንብ እነሱን ተገንዝቦ ምንጫቸውን አውቆ መፍትሄ የማስቀመጥ አቅሙ አንሰዋል ነው መልክቱ። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን ነው የምናልፈው። የዛሬ የጋቢና እንግዶቻችን ቀልደኞቹ ደረጀ ኃይሌና መስከረም በቀል ይሆናሉ። ባለፈው እሁድ በዋሽንግተን ዲሲ ስራቸውን ለእይታ አቅርበዋል። አሜሪካን አብረው ለመዞር አስበዋል። ማምሻውን አነጋግሬያቸው ነበር። የተመልካች አቀባበል ምን ይመስላል ስል ደረጀን ጠይቄው ነበር። እንደዚህ አልጠበኩም፣ እንደዚህ አልገመጥኩም። ተመርሳቹ እንደገና የሙያ አጋሮቼ እነመስኪ ነስቤ፣ ሁሉም ነብሬ በሚሉ ጠቅላላ እዚህ ያሉት የሙያ አጋሮቼ ቤቴ እንዳለው አድርገው ነው የተቀበሉትና ከዝግጅቱም በላይ በቃ አቀባበሉ ለእኔ ማርኮኛል። በጣም በጣም ነው የተደሰት። እዚህ አጋጣሚ ሁሉንም እንድታመሰግኝ ድ ይፈልጋል። ይደርሳቸዋል ብዬ ገምታለው። ኢትዮጵያ ያለው ተመልካች እና እዚህ ያለው ተመልካች ተመሳስሎ፣ ባህል ተለያይቶ፣ ባህል እስቲ እሱን ንገረኝ። ያው ነው ምክንያቱም የምንጫወተው በቋንቋችን ነው። ስለዚህ በቋንቋው ላይ ስትጫወት የሚመጣው ተመልካች ያው ለመዝናናት ነው። ያው ግን ለመጀመሪያ ጊዜ ስለሆነ ትንሽ ግር የሚያሰኘው ነገሮች አሉ። ብዙም እንደ እኔ እንደተዘጋጀሁት አይደለሁም የሆንኩት ግን But you I I'm to this. you I'm telling you is he so angry? I'm I'm not I'm Fake news. Oh my God! Is that your baby? Like, is that your baby? Oh my God! He is so cute! <laughs>

እነ ታማኝን፣ እነ ልመንን፣ እነ ደረጀን እያየን ነው የኮሜዲ ኢንትረስቱ ያደረብን እና ላይክ በጣም ለእኔ ደስ ይለኛል ከተለይ ከኢትዮጵያ የመጡት አርቲስቶች ጋር ሰራ አሁን ደግሞ ከደሬ ጋር በቃ በጣም የሚገርምሽ ነው። ምክንያቱም እኔ ከድሮ ጀምሪያ በቴሌቪዥን ስለምናያቸው ማለት ነው እና በቃ ከእንደዚህ በጣ ኮሜዲ የኢትዮጵያ ታሪክ ውስጥ ትልቅ ቦታ ካላቸው ሰዎች ጋር ጥልፍ ሲሰራ ለእኔ በጣም በጣም የሚገርምሽ ስሜት ተሰማኝ። በተለይ ደግሞ ደሬ በጣም እዚህ ያሉት አርቲስቶች ገና ይመጣል ፍላያምን ሲያዩ እኔን አጀናነኩኝ ነው። በጣም የሰው ፍቅር አለ። ምን አሉ በቃ ማግኘት ሁሉም ይፈልጋል። ለሱ በቃ እንዴት ሰርፕራይዝ እናድርገው ህዩ ላይ ምን እናድርግ። በቃ ያለው የሰው ፍቅርና የአርቲስት ፍቅር በጣም የሚገርምሽ ነው። ደስ የሚል ነገር ነበር ስ የሚፈጠረው እና አሪፍ ነበረ የሰው አቀባበል እንዴት ነበር? ለደረጀም ለአንተም እንደምታውቂ ዲስ ውስጥ ብዙ እኛን ያቁናል። ያው ሀይላይቱ ዳሬን ነበር እና እንዲም ስራው ሁሉ ነገር ዳሬ ወጣ ነበር ያደረግ ነው እና እንደዛም ተሳትፏል። ደስ የሚል አቀባበል ነበረ። በጣም በጥቂት ጊዜ ውስጥ አሜሪካ ውስጥ ሆነው ያቀረባቸው ሰዎች ክሬት አድርጎ ስለ እንጀራችን ምናምን የቀለዳቸው ሰዎች በጣም አዝናብታል። በጣም ደስ ይል ነበር። የሰው ልጅ አገር ለሀገር ተራርቆ ይናፈቃል ጎረቤት ለጎረቤት ሆኖ ይነፋፈቃል። እናንተ እንኳን እዚህ ቅርብ ለቅርብ ሆናችሁ ተነፋፍቃችኋል፣ አይደለም እንዴ? አዎ፣ የሰው ልጅ ይነፋፈቃል። አሁን ማን ናፈቀኝ ስትል፣ ይቅርታ እየተጫወትን ስለሆነ ታዘር ባይረብሹ ነገር ላይ ቢጀምር ታዘር አቀባብሉ በጣም አስደንግጦ ነበረና፣ በቃ እሱን እሱን እያሰብኩ ባካፔ ያዝኳቸውን ነገሮች ሁሉ እንደረሳ ነው የሆንኩት። ይሄ ማለት ከደስታ ብዛት ነው። የሙያ ጋሮቼ እነ ሸዋ በዚህ አጋጣሚ ይመስገን፣ የሙያ አጋሮቼ በጣም አስደስቶኛል። እዚያ የነበረው ሕዝብም እኛም አዲስ አበባ አብረን ከክብቦ ጋ እንደምንለው ኮሜዲ ለሙዚቃ ማሳረፊያ ነበረ። በቃ እየተጠራን ነበረ፣ ና ና ንትና ጊታር ጥንቀላሽ ኤሌክትሪክ ሄድ ምናምን ና እየተባለን ነበረ። አሁን ግን የሙሉ ጊዜ ሆነ። ይሄ መስዋዕትነት፣ የክበቡ የመስከረም ከአገር አገር እየዞሩ የሙሉ ጊዜ እንዲሆን ያደረጉ ናቸው። ፋናዎዎች ናቸው። ና እዚህ አጋጣሚ በጣም ነው የማመሰግናቸው። ሁለቱም እዚች ላይ መጨመር ፈልገው ትላላችሁ? በኮሜዲ ስናወራ ከኛ የእኛ ሀገር ኮሜዲ እድገት ያው የት እንዳለ ታብታላችሁ? በጣም ከብዙ ሀገር ኢቨን ከአፍሪካን ሀገሮች ኋላ፣ በጣም ኋላ ይቀረን። በጣም በጣም እኛ ኮሜዲ ስንሰራ ስቴጅ ላይ ስንወጣ ፖለቲካ መቆጠብ አለብህን፣ ስድቦችን ፕሮፋኒቲዎችን መጠቀምታለበት፣ በሃይማኖት መቀለድ አንችልም። ብዙ ነገሮች ታግደን ነው የምንቀርበው እኛ። በጣም ካልቸር ሊሆንን ባህል ያለን ሰዎች ነን። መጥፋርን ጥሩ ነው እና እኛ እንግዲህ ይህን ሁሉ ነገር ጨምቀን ከዛ ውስጥ ንጹህ ቀልድ ይዘን ነው ሰው ስቴጅ ላይ ስንወጣ የምንወጣው። ለዛም ነው ኢትዮጵያ ውስጥ ኮሜዲ ቀ ሲቲዝን ሆኖ የቀረው እና ያላደገው ለዛ ነው። ማንም ኮሜዲያን ስቴጅ ላይ ወጥቶ ፐርፎርም ሲያደርግ በጣም አፕሪሺየት መደረግ አለበት፣ ምክንያቱም ሁሉንም የሚያዝናና ብሄርንም አይነካ የሆነ። አሜሪካን ስታንዳፕ ኮሜዲ ስታይ ሰው በጣም የሚያስቀው እንደዚህ ወጣ ያለ ቀልድ ነው። ስታንዳፕ ኮሜዲ ሰው ሰዎች ታስደረግ ይጨቁ ትልቅ የፈጠረው ከባድ ስራ ነው። እኛ እንደ ዘፋኞች አደለንም። አንድ ሀገር የሰራን ቀልድ ደግሞ መሳተ ሌላ ክት ማድረግ ያለብን እና እንደው እችን ነገር ለልጠው ለማንሳት ፈልጌ ነው። እንግዲህ እዛም መድረክ ላይ ያነሳችኋቸው ሀሳቦች ብዙ የማህበረሰቡን እርስ በርስ የሚቀለደው ላይ ይመስለኛል በጣም እኔ እንደው በብዛት ትዳር እንግዲህ ከትዳር በኋላ ስለሆነ ትዳር ላይ ነው በብዛት ያተኮርኩት። እንኳን ደስ አለ። ብዙ ነገራችን ላይ አልተገናኘንም። እንኳን አብሮ ደስ አለ። በዚህ አጋጣሚ እንኳን አብሮ ደስ አለ፣ እንኳን አብሮ ደስ አለ። እና ትዳር ተኮር የሆኑ ነገሮች ላይ ያተኮርኩት ለምን ከትዳር በፊት የነበሩ ጨዋታዎችን ጨዋታዎቻችን ሁሉ እዛው ባሉት እና እዛው በምናያቸውም ነገሮች ላይ ጨማምረንም የስራ ናቸው አሉ በትዳር ላይ ስንል ማለት ነው። አንድ ነገር እየአወራ ነው ደሬ ስለ ትዳር አውርቶ ሲወርድ እኔ የምናልኩኝ ሀምሳ ሁለት ፊፍቲ ቱ ፐርሰንት ጋብቻ አሜሪካ ውስጥ ዲቮርስ ይሆናል ማለት ነው በፐርሰንቴጅ ሲታይ። እና አሁን አንድም ሙሽራ ሲጋቡ ለሰው ማይ ፍዩቸር ኤክስ ዋይፍ ብሎ ቢያስተዋወቅ ውሸት አይሆንም። ምክንያቱም ግማሹ ትክክል ነው ሰውዬው እንደዚ አይነት ነገር ስራውን ሰሙ፣ በጣም ሳቂ ምክንያቱም እውነታዊ ነገር አለው እና ሚስቱን አሁን ሚስት የሚባለው ነገር ጊዜ ስለሚሰጅበት ሁሉ ጊዜ ገል ፍሬንድ ሚስቴ ነው የሚለው ገል ፍሬንድ ብሎ ከዚያ ገና አለመድኩት ገና ገና አለ አሁ እንደዛ ነው ምለው እኔ ና ደጋጉ ገል ፍሬንድ ሚስቴ ሲል እንደ ኢትዮጵያ ሚስት ገል ፍሬንድ ሚስት ሆነ እንዴ? ስሙ ነገር ሁሉ ስላለመድኩ ነው። የቁም ፎቶግራፏን ፎቶግራፍ ዋንስ የቁም ፎቶ ስለሆነ በኋላ ኪሶ ነው ያደረገው ረዘም ያደረገው አብረን ያለንበትን ፎቶ ነው። እና በቃ ግን እንደዛ ነው እያደረግን ያለ ነው። ግን በጣም ደስ ይላል። በቃ በጣም ደስ ይላል። ሁለታቸውም ሁሉ ነገር የስኬት ይሆንላችሁ። አሜን። አመሰግናለሁ። ዋነዚ ጅት እዚህ ሳይ ከደን እስከዛሬ ሽሻቤ ጊዜህን አካትያለወ Fica bala so bika bala fica so the yeah. have 第一天 ዛሬው የጋቢና ቪኦኤ ጉዟችን በዚሁ ወደ መጠናቀቁ ነው። ሄኖክ ልክ ነው። ፌስቡክ አት ቪ አማሪክ ላይ አስተያየቶቻችሁን ስጡን። በተለይ ደግሞ በሰሜን አሜሪካ የምታዳምጡን ካላችሁ በየቤታችሁ የምታዘጋጁትን የምስጋና ቀን በዓል ተርኪ ፎቶውን እባካችሁ ፌስቡክ አት ቪ አማሪክ ላይ እንድትልኩን አጋሩን። ባንሰራ እንኳን እያየንን ጎምሽን በሰላም በጤና ያገናኘን ስናስተናግዳቸው ያመሸ ነው መስታወት አድርገውና ሄኖክ ሰማያዊ ዜና ታላቁ ፋሲል ል ነው ዛሬ ዝግጅታችንን በቴክኒክ የመራለን፣ እናመሰግናለን ፋሲል። እንግዲህ መልካም